ህብረተሰቡ ከሐሰት ዜናና ከጥላቻ ንግግሮች እንዲቆጠብ ሲል የጠቅላይ ሚኒስትር ጽሕፈት ቤት ማምሻውን አሳስበዋል። ጽህፈት ቤቱ በፌስቡክ ገጹ ላይ በዚህ የለውጥ ወቅት ግጭት በመቀስቀስና ብጥብጥ በማንገስ የህዝብ መፈናቀልና ስቃይን ለማባባስ ከፍተኛ ጥረት በመደረግ ላይ ነው ሲል አስፍሯል። ሁኔታው የታቀደና የተደራጀ ዘመቻ ነው ብሏል። የጠቅላይ ሚኒስትሩ ጽህፈት ቤት በዚህ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ላይ ተጨማሪ መረጃ ይዞ እስክንድር ፍሬው መስመር ላይ ይገኛል። እስክንድር፣ እንደምን አመሸህ? እንደምናመሸህ፣ ሰለሞን፣ እግዚአብሔር ይመስገን። እስቲ ምን ማለት ነው ይሄ መግለጫ፣ ሌሎች ዘርዘር ያሉ ጉዳዮች ሰፍረውበት እንደሆነ እስቲ አካፍለን። እንግዲህ ሰለሞን፣ የጠቅላይ ሚኒስትር ጽህፈት ቤት በፌስቡክ ገጾ ያሰፈረው መረጃ አንዳንድ ኃላፊነት የጎደላቸው ግለሰቦች በተለይም በማህበራዊ ሚዲያዎች የግለሰቦችንና የድርጅቶችን የሐሰት ስም በመጠቀምና በምስልም በማጀብ የሐሰት ዜናዎችንና የጥላቻ ንግግሮችን በስፋት በማሰራጨት ስሜት በመኮርኮር ላይ ይገኛሉ ነው የሚለው። እንግዲህ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ በተለይ በማህበራዊ ሚዲያ ላይ ያተኮረ ነው ማለት ነው። ይህንን የታቀደና የተደራጀ ዘመቻ አላማ ያልተረዱ ወገኖች ተነካብኝ ያሉትን ወገን ሳያጣሩ በሚሰጡት አጸፋዊ ምላሽ ወደ ግጭት ሲያመሩና ሲናኮሱ ይስተዋላል በማለትም ይቀጥላል። ይህንን የሚሰሩና የሚቀሰቀሱት ደግሞ በሞቀ ቤታቸው ሆነው ሌላ ብጥብጥ ይጠነስሳሉ ሲልም ያክላል። ሰለሞን መግለጫው በግጭትና ብጥብጥ ጠብ በመፍጠር የአመራሮችንና የድርጅቶችን ስም በመጠቀም ብሄር፣ ፆታና ቦታ በመቀየር ድግስ የሚደግሱ የተበራከቱ በመሆኑ ማጣራት መመርመርና ማስተዋል የወቅቱ የሰላም ቁልፍ ነው። ፊልም ነው እንግዲህ የሚያጠቃልለው እና ሆን ብለው በተደራጀ መንገድ በማህበራዊ ሚዲያዎች ብጥብጥ እና ጥላቻ እንደማንገስ የሚሰሩ ባላቸው ግለሰቦች ላይ ያተኮረ ነው። ሰለሞን እስክንድር የጠቅላይ ሚኒስትር ጽህፈት ቤት እንደዚህ አይነት መግለጫ ሲያወጣ መቼም ከምንም ተነስቶ አያወጣም። አንዳንድ የተጨበጡ ነገሮች ሊኖሩ ይችላሉ። ሁኔታው የታቀደና የተደራጀ ዘመቻ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት መግለጫ እነ እገሌ ሲል የጠቆማቸው ወይም አዝማሚያ ያሳየባቸው ሁኔታዎች የሉም ወይም ምናልባት አንተ በቅርብም ስላለህ ጠቅላይ ሚኒስትሩ ጽህፈት ቤት ሰዎችም ጋር ተገናኝተህ ተነጋግረህ ከሆነ የጠቆሙት አካል የጠሩት ቡድን ወይም የተደራጁ ሰዎች አሉ? እንግዲህ ይህንን መግለጫ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት ሰዎች ጋር ይሄ መግለጫ ከወጣ በኋላ አልተገናኘውም። ነገር ግን እስካሁን የነበረውን ሁኔታ ስንመለከት፣ ሰለሞን፣ ይህ አዲስ ስጋት አይደለም። በኢትዮጵያ መንግስት በኩል ከዚህ ቀደምም በማህበራዊ ሚዲያ በተለይም በፌስቡክ የሀሰት መረጃዎች እንደሚሰራጩ ሆን ብለው የተሳሳተ የፌስቡክ አካውንት በመጠቀም ወይም በተሳሳተ ስም የፌስቡክ ገጾች በመክፈት ይህንን ተግባር የሚፈጽሙ እንዳሉ ጠቅላይ ሚኒስትር አብይ አህመድ ራሳቸው የተናገሩበት አጋጣሚ ነበረ። ከለውጡ ፈተናዎች እንደ አንዱም ሲታይ ቆይተዋል። ሰለሞን፣ ትናንት እንግዲህ ለምሳሌ የኢትዮጵያ መንግስት አሁን በሀገሪቱ ውስጥ ሊያሻሽላቸው ከሚያቀዳቸው ሊያወጣቸው ከሚያቀዳቸው አዋጆች አንዱም ይሄንን ጉዳይ ለመቆጣጠር የሚያስችል ነው። አሁን በሳምንቱ መጨረሻ ላይ ለምሳሌ የመገናኛ ብዙሃንና የመረጃ ነፃነት አዋጅን እንደዚሁም የብሮድካስት አገልግሎት አዋጅን ጨምሮ ከዚህ ጋር የተገናኙ አዋጆችን ለማሻሻል የተለዩ እስካሁን የነበሩ ተዋጊዎች ያሉባቸውን ችግሮች እየለየ ስብሰባ ወይም አውደ ጥናት ተካሂዶ ነበር እና እዛ ላይ ከተነሱት ጉዳዮች አንዱም በጠቅላይ አቃቤ ጊዜ ከተገለጹትን እንደዚሁ ከዚህ ከማህበራዊ ሚዲያ ጋር የተገናኙ ሁኔታዎችን እንግዲህ ማስተካከል በሚቻልበት ሁኔታ ላይ ያተኮረ አዋጅም እንደሚወጣ የሚገልጽ ነበር እና ይህ ችግር ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ ሲገልጹት የነበረ ነገር ግን አሁንም ተጠናክሮ እየቀጠለ እና መፍትሄ ያልተገኘለት ከመሆኑ ውጭ ከዚህ በፊትም በዚህ መንገድ ሆን ብለው በዚህ መንገድ ልጋዊ መረጃዎችን የሚያሰራጩ ሰዎች መኖራቸውን ጠቅላይ ሚኒስትሩ ራሳቸው በአንድ በታቸው የተናገሩት ነው ማለት ይቻላል ሰለሞን። እና ምን እርምጃ ሊወስድ አስበዋል የኢትዮጵያ መንግስት በዚህ በኩል በተለይ ማህበራዊ ሚዲያ ላይ ያተኮረ ከሆነ? በእርግጥ ማህበራዊ ሚዲያ ላይ ብቻ አይደለም ያተኮረው። የታቀደና የተደራጀ ዘመቻ ሲል የሚያውቀው ነገር አለ የጠቅላይ ሚኒስትሩ ጽህፈት ቤት ማለት ነው። መንግስት ነው መቼም ሀሜት አያወራም፣ እና በማህበራዊ ሚዲያ እንደ መሳሪያ መጠቀማቸውን ነው የሚናገረው የሚናገረውና ያቀዱት ነገር አለ እርምጃ ለመውሰድ የሰማኸው? እንግዲህ ይሄንን በቀጥታ የሰማነው ነገር ባይኖርም ሰለሞን፣ በሁለት መንገድ ማየት ይቻላል። አንደኛ ጠቅላይ ሚኒስትር ጽህፈት ቤት በዚህ መግለጫ በተለይ ለህብረተሰቡ ነው ጥሪ ያስተላለፈው መጨረሻ ላይ ማጣራት፣ መመርመር፣ ማስተዋል የወቅቱ የሰላም ቁልፍ ነው ሲል ከእነዚህ አይነት መረጃዎች ሆን ተብለው እየተሰራጩ ካሉ መረጃዎች እንዲቆጠብ እንዲጠነቀቅ ለህብረተሰቡ መልእክት እያስተላለፈ ነው። በሌላ በኩል ደግሞ እንግዲህ በመንግስት በኩል እየተካሄዱ ካሉ ጥረቶች አንዱ ቀደም ሲል የጠቀስኩት አሁን ማህበራዊ ሚዲያን እየተመለከተ ጭምር የተለያዩ ህጎችን ለማውጣት በጠቅላይ አቃቤ ህግ በኩል እየተደረጉ ያሉ ጥረቶች አሉ። አሁን በሳምንቱ መጨረሻ ላይ በኢሊሊ ሆቴል በተካሄደው ስብሰባ ላይ የተገለጸውም ይኸው ነበረ የመረጃ ብዙሀንና የመገናኛ ብዙኃን እና የመረጃ ነጻነት አዋጅ የብሮድካስት አገልግሎት አዋጅ እና ሌሎችም ከዚህ ጋር የተገናኙ አዋጆችን እስካሁን ሮሮ ሲሰማባቸው የነበረው አዋጆችን ለማሻሻል የተቋቋመው ቡድን ከገለጻቸው ነገሮች አንዱ የማህበራዊ ጉዳይን የተመለከተው ሁኔታም ትኩረት እንደተሰጠው ከዛ ጋር በተያያዙ የሚወጡ ህጎችም እንደሚኖሩ የጠቆመ ነበር። እና መንግስት ሁለቱን ሚዛን ጠብቆ ለመሄድ እየጣረ ይመስላል። በአንድ በኩል ህብረተሰብ ህብረተሰቡ በእንደዚህ አይነት መልእክቶች ተዘናክቶ ወደ ግጭት እንዳይገባ ማሳሰብ፣ በሌላ በኩል ደግሞ በህግ መከላከል የሚቻልበትን ሁኔታ ለማመቻቸት እንደዚሁ የህግ የማርቀቅና የማውጣት ሁኔታዎችን እየገፋበት ይመስላል። እንግዲህ በሁለት መንገድ ይመስለኛል እየተንቀሳቀሰ ያለው። እስክንድር እንግዲህ ከሰሞኑም ዘርዘር ያሉ ዘገባዎችን በዚህ ዙሪያ የሚመለከታቸውን አካላት ባለስልጣናትም፣ ቅርበት ያላቸውን አነጋግረህ ይበልጥ የተብራሩና የተጨበጡ ዘገባዎችን ታደርሰናለህ ብለን እንጠብቃለን። በተለይ ደግሞ ይሄ ሐሰተኛ ዜና ስርጭት በተለይ ዋና ከተማይቱ ውስጥ ግጭቶች፣ ብጥብጦች በአንዳንድ አካባቢዎች እንዳሉ በማህበራዊ መገናኛ ላይ የሰፈሩ አንዳንድ ዘገባዎችን፣ በሌሎችም አካባቢዎች በሀገሪቱ ውስጥ ያሉ ሁኔታዎች ምን እንደሚመስሉ የሚያሳዩ ተጨማሪ ዘገባዎችን እንጠብቃለን። እስክንድር ለጊዜህ በጣም አመሰግናለሁኝ። ለዛሬ አመሰግናለሁ ሰለሞን ደናም ሽ